ኦሪት ዘጸአት ምዕራፍ ሰላሳ አምስት ሙሴም የእስራኤልን ልጆች ማኅበር ሁሉ ሰብስቦ እንዲህ አላቸው። ታደርጉ ዘንድ እግዚአብሔር ያዘዘው ቃል ይህ ነው። ስድስት ቀን ሥራ ይደረጋል፣ ሰባተኛውም ቀን ግን ለእግዚአብሔር የዕረፍት ሰንበት የተቀደሰ ቀን ይሆንላችኋል፤ የሚሠራበትም ሁሉ ይገደል። በማደሪያዎቻችሁ ውስጥ በሰንበት ቀን እሳትን ሙሴም ለእስራኤል ልጆች ማኅበር ሁሉ አላቸው። እግዚአብሔር እንዲህ ብሎ ያዘዘው ነገር ይህ ነው። ከእናንተ ዘንድ ለእግዚአብሔር ቁርባንን አቅርቡ። የልብ ፈቃድ ያለው የእግዚአብሔርን ቁርባን ያምጣ። ወርቅና ብርም ናስም፣ ሰማያዊም፣ ሐምራዊም፣ ቀይ ግምጃም፣ ጥሩ በፍታም፣ የፍየል ጠጒርም፣ ቀይም የአውራ በግ ቁርበት፣ የአቆስጣም ቁርበት የግራርም እንጨት ለመብራትም ዘይት ለቅብዓትም ዘይትና ለጣፋጭ ዕጣን ቅመም መረግድ ለኤፉዱና ለደረት ኪስ የሚደረግ ፈርጥ ያምጣ። በእናንተም ዘንድ ያሉ በልባቸው ጥበበኞች ሁሉ መጥተው እግዚአብሔር ያዘዘውን ሁሉ ያድርጉ። ማደሪያውን ድንኳኑንም፣ መደረቢያውንም መያዣውንም ሳንቃዎቹንም መወርወሪያዎችንም ምሰሶዎችንም እግሮቹንም ታቦቱን መለጊያዎችንም የስርየት መክደኛውንም በእርሱም ፊት የሚሸፈነውን መጋረጃ ገበታውን መለጊያዎችንም ዕቃውንም ሁሉ የገጹንም ኅብስት መብራት የሚያበሩትን መቅረዙን ዕቃውንም ቀንዲሉንም የመብራቱንም ዘይት የዕጣኑንም መሠዊያ መሎጊያዎቹንም የቅባቱንም ዘይት ጣፋጩንም ዕጣን ለማደሪያውም ደጃፍ የሚሆን የደጃፉን መጋረጃ ለሚቃጠል መሥዋዕት የሚሆነውን መሠዊያውን የናሱንም መከታ መሎጊያዎቹንም ዕቃውንም ሁሉ የመታጠቢያውንም ሰንም መቀመጫውንም የአደባባዩንም መጋረጆች ምሰሶችንም እግሮቻቸውንም የአደባባዩንም ደጃፍ መጋረጃ የማደሪያውንም ካስማዎች የአደባባዩንም ካስማዎች አውታሮቻቸውንም በመቅደስ ውስጥ ለማገልገል በብልሃት የተሠሩትን ልብሶች በክህነት ያገለገሉበት ዘንድ የተቀደሱትን የካህኑን የአሮንን ልብሶች የልጆቹንም ልብሶች የእስራኤልም ልጆች ማኅበር ሁሉ ከሙሴ ፊት ወጡ። ከእነርሱም ሰው ሁሉ በልቡ እንዳነሳሳው መንፈሱም እሺህ እንዳሰኘው ለመገናኛው ድንኳን ሥራ ለመገልገያውም ሁሉ ለተቀደሰውም ልብስ ለእግዚአብሔር ስጦታ አመጡ። ወንዶችንና ሴቶችም ልጆች ልባቸው እንደ ፈቀደ ማርዳዎችን፣ ሎቲዎችንም ቀለበቶችንም ድሪዎችንም የወርቅ ጌጦችንም ሁሉ አመጡ። ሰዎችም ሁሉ የወርቅ ስጦታ ወደ እግዚአብሔር አቀረቡ። ሰማያዊውም፣ ሐምራዊውም ቀይ ግምጃም፣ ጥሩ በፍታም፣ የፍየል ጠጉርም፣ ቀይ የአውራ በግ ቁርበትም፣ የአቆስጣ ቁርበትም ያላቸው ሰዎች ሁሉ አመጡ። ስዕለት የተሳለ ሁሉ የብርና የናስንም ስጦታ ለእግዚአብሔር ቁርባን አቀረበ። የግራርም እንጨት ያለው ሁሉ ለማገልገያ ሥራ አመጣ። በልባቸውም ጥበበኞች የሆኑ ሴቶችም በእጃቸው ፈተሉ። የፈተሉትንም ሰማያዊውን፣ ሐምራዊውንም፣ ቀዩንም ግምጃ ጥሩውንም በፍታ አመጡ። ልባቸውም በጥበብ ያስነሳቸው ሴቶች ሁሉ የፍየልንም ጠጉር ፈተሉ። አለቆችም መረገድን ለኤፋዱና ለደረት ኪስ የሚገቡትም ፈርጦችን ለመብራትም ለቅብዓትም ዘይትም ለጣፋጭ ዕጣንም ሽቱንና ዘይትን አመጡ። ከእስራኤል ልጆች ያመጡ ዘንድ ልባቸው ያስነሳቸው ወንዶችና ሴቶች ሁሉ ሙሴ ይሠራ ዘንድ እግዚአብሔር ላዘዘው ሥራ ሁሉ ለእግዚአብሔር ስጦታ በፈቃዳቸው አመጡ። ሙሴም የእስራኤልን ልጆች አላቸው እዩ እግዚአብሔር ከይሁዳ ነገድ የሆነውን የሆር የልጅ ልጅ የኡሪ ልጅ ባስልኤልን በስሙ ጠራው። በሥራ ሁሉ ብልሃት በጥበብም በማስተዋልም በእውቀትም የእግዚአብሔርን መንፈስ ሞላበት። የጥበብን ሥራ ያስተውል ዘንድ በወርቅና በብርም በናስም ይሠራ ዘንድ በፈርጥ የሚሆነውን የዕንቍ ድንጋይ ይቀርጽ ዘንድ እንጨቱንም ይጠርብ ዘንድ የብልሃት ሥራውንም ሁሉ ይሠራ ዘንድ እርሱንና የዳን ነገድ የሆነውን የአሂሳሚክን ልጅ ኤልያብን ያስተምሩ ዘንድ በልባቸው አሳደረባቸው። በአንጥረኛ በብልህ ሠራተኛም፣ በሰማያዊና በሐምራዊ በቀይም ግምጃ፣ በጥሩ በፍታም በሚሠራ ጠላፊ፣ በሸማኔም ሥራ የሚሠራውን ማናቸውንም ሥራና በብልሃት የሚሠራውን ሁሉ ያደርጉ ዘንድ በእነርሱ ልብ ጥበብን ሞላ።